of a man. የሰማያዊ ፓርቲ የሕዝብ ግንኙነት ክፍል የቀድሞ ኃላፊ አቶ ዮናታን ተስፋዬ በተከሰሰበት የሽብር ወንጀል የጥፋተኝነት ብይን ተላለፈበት። ብይኑን የሰጠው የፌዴራሉ ከፍተኛ ፍርድ ቤት ሲሆን ጠበቃው በውሳኔው ላይ ይግባኝ እንደሚሉ አሳውቀዋል። ዮናታን ተስፋዬ ጥፋተኛ የተባለበት ወንጀል ከ10 እስከ 20 ዓመታት ሊያሳስር ይችላል። የቅጣት ውሳኔውን ለማሰማት ፍርድ ቤቱ ቀጠሮ ሰጥቷል። መለስካቸው አማሃ ዝርዝሩን ከፍርድ ቤት ዘግቧል። የፌዴራል አቃቢ ሕግ ከአንድ ዓመት በፊት ቀደም ሲል የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ በነበረው የዮናታን ተስፋዬ ላይ የጸረ ሽብር አዋጁን የሚጥስ ድርጊት ፈጽሟል ሲል ክስ መስርተውበት ነበረ። የክሱ ጭብጥ ባጭሩ ራሱን የኦሮሞ ነጻነት ግንባር ኦነግ ብሎ በሚጠራው አሸባሪ ቡድን በኦሮሚያ ክልል በተለያዩ ዞኖችና ወረዳዎች ህብረተሰቡን የአዲስ አበባና በኦሮሚያ ክልል ልዩ ዞኖች የተቀናጀ ማስተር ፕላን ሽፋን በማድረግ ከህዳር ወር 2008 ዓ.ም ጀምሮ በሚጠቀምበት የፌስቡክ አድራሻው በሽብር ቡድኑ የተጀመረውን ዓመፅና ብጥብጥ ለማስቀጠል በተለያየ ጊዜ ጽሑፎችን አውጥቷል፣ አሰራጭቷል የሚል ነው። አቃቤ ሕግ በክርክሩ ሂደት እነዚህም ጽሁፎች እንደ ማስረጃ አቅርቧቸዋል። ጽሁፎቹን በፌስቡክ አድራሻው ያሰፈራቸው ለመሆናቸው ተከሳሽ ባለመካዱም አቃቤ ሕግ ያቀረባቸው የደረጃ ምስክሮች ሙሉ በሙሉ አልተሰሙም። እንደ ፍርድ ቤቱ የፍርድ ትንታኔ ተከሳሽም የመከላከያ ምስክሮችን አሰምተዋል። ምስክሮቹም ተከሳሽ በፌስቡክ አድራሻው ላይ ያሰፈራቸው ጽሑፎች ሕገ መንግሥታዊ ሐሳብን የመግለጽ ነጻነትን ገደቦች ያልጣሱ መሆናቸውን የሚያረጋግጡ ናቸው። ይሁንና ፍርድ ቤቱ ጽሑፎቹ በንግግር ወይንም ሐሳብን በነጻ በመግለጽ ነጻነት ላይ የተጣሉ ገደቦችን መጣስና አለመጣሳቸውን የሚወስነው ፍርድ ቤት እንጂ ምስክሮች አይደሉም ብሏል። በመሆኑም ተከሳሽ ዮናታን ተስፋዬ አቃቤ ሕግ ያቀረበበትን ክስና ክሱን ያስረዳልኛል ብሎ ያቀረባቸውን የሰነድ ማስረጃዎች አልተከላከልም ሲል በተከሰሰበት ወንጀል ጥፋተኛ አድርጎታል። የተከሳሽ ጠበቃ አቶ ሽብሩ በለጠ ፍርዱ የተከሳሽን ወገን ያላስደሰተ መሆኑን አልሸሸጉም። ፍርዱ በእኛ በኩል ጥሩ ስሜት ያልፈጠረ ነው። በፍርዱ ላይ የተገለጸው ነገር ሊከላከል አልቻለም ተብለው ነው። በአንድ በኩል ተከላከል የተባለው የሀሳብ በነጻነት መግለጽ መብተኝ ነው ኤክሰርሳይስ ያደረኩት። ስለዚህ ሀሳብን በነጻነት መግለጽን በተመለከተ የተቀመጡትን ገደቦች ስላለማለስፉ ተገቢውን ማስረጃ አቅርበው ይከላከል ነው የተባለው። ይህም በተመለከተ ማስረጃዎች አልቀረቡም አይደለም የተባለው። ማስረጃዎቹ ቀርበዋል፣ ምስክሮቹ ቀርበዋል። ግን ገደብ አልፏል አላለፈም የሚለው የፍርድ ቤት ስልጣን ነው እንጂ በምስክሮች ማስረዳት የሚቻል ጉዳይ አይደለም ተብሎ ነው ውሳኔ የተሰጠው። በአጠቃላይ ውሳኔውን እንግዲህ ግልባጩን ጠይቀው ሁሉንም አጠቃለው ማየት ያስፈልጋል። እንደ አቶ ሽብሩ ሀሳብ ከሆነ በዚህ ክስ ላይ የክሱ መሰረት የሆነውን ጉዳይ ተከሳሽ ባቀረበው የድምፅ ከምስል ማስረጃ ኦነግ በኦሮሚያ ክልል በተካሄዱ የተቃውሞ ድርጊቶች ውስጥ እንደሌለበትም አስረድተናል ይላሉ። የክሱ መሰረት ያደረገው ኦነግ ያስጀመረውን በኦሮሚያ አንዳንድ አካባቢዎች ብጥብጥ ለማስቀጠል አስበው ይህን ጽፏዋል ተብሎ በቀረበ ክስ ባቀረብነው የሰነድና የኦዲዮ ቪዲዮ ማስረጃ ኦነግ ውስጡ እንደሌለበት ካስረዳም በኋላ ሽብርተኝነት የሚለው የክሱ አካል አብሮ ቀጥሎ ውሳኔው ድረስ መድረሱ ትንሽ ጥሩ እንትን አልፈጠረም። እንግዲህ አይተን ተገቢውን ስነስርዓት በሚፈቅደው መሰረት ይግባኝ የምንሄድበት ነው የሚሆነው ስለዚህ ይግባኝ ይላል ለዚያ ተዘግተዋል ማለት ትክክል በትክክል ይግባኝ የሚባልበት የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት በተከሳሹ ላይ የጥፋተኝነት ውሳኔ ያስተላለፈበት ድንጋጌ የጸረ ሽብር አዋጁ አንቀጽ ስድስት ነው የአንቀጹን ይዘትና ድንጋጌውን በመጣስ የሚያስከትለውን ቅጣትም አቶ ሽብሩ አብራርተዋል በዚህ ሽብርተኝነትን ማበረታታት በሚለው አንቀጽ ስር ማንም ሰው መልእክቱ እንዲታተምላቸው የተደረገው የሕብረተሰቡ አባላት በከፊል ወይም በሙሉ በዚህ በጸረ ሽብርተኝነት አዋጁ አንቀጽ ሶስት የተመለከተውን የሽብርተኝነት ድርጊት እንዲፈጽሙ ለመፈጸም እንዲዘጋጁ ወይም እንዲነሳሱ በቀጥታ በተዘዋዋሪ መንገድ የሚያበረታታቸው ወይም በማናቸውም ሌላ ሁኔታ የሚገፋፋቸው እንደሆነ አድርገው ይረዱታል ተብሎ ሊገመት የሚችል መልእክት ሆነ ብለው ወይም በግዴለሽነት ያተመ ወይም ያሳተመ ነው የሚለው። ይሄ ከ10 እስከ 20 አመት ሊደርስ የሚችል ጽኑ እስራት የሚያስቀጣ ነው። ይሄ ግን በህገ መንግስቱ ከተመለከተው በአንቀጽ 29 ከተመለከተው ሀሳብን በነፃነት ከመግለጽ ጋር ሲታይ እንዴት ይመለከቱታል እርስዎ? እንግዲህ ፍርድ ቤቱ ቀደም ሲል ዮናታን ተስፋዬ እንዲከላከል ሲል በሰጠው ብይን ላይ ቃል በቃል ለማንበብ ስለሆነም ተከሳሹ የጻፋቸው ድርጊቶች ህጋዊ ናቸው የገለጽኩት ሀሳብን በህግ የተከለከለውን ገደብ አላለፈም የሚል ከሆነ ተገቢውን ማስረጃ ያቀርብ ተብሎ ነበር። እንግዲህ ያቀረብናቸውን ማስረጃዎች ገደቡን አላለፈም የሚል ነው ፍርድ ቤቱ ቀደም ሲል ገደቡን አለማለፉን ያስረዳ ብሏል። ገደቡን አላለፈም የሚል የምስክርም የሰነድ ማስረጃ አቀረብን። ምስክሮቹ ገደቡን አላለፈም ማለት አይችሉም። ይሄ የፍርድ ቤት ስራ ነው ፍርድ ቤት ነው ይህንን ሊተረጉም የሚገባው ብለው ደግሞ የዛሬውን ውሳኔ ሰጥቷል ማለት ነው። ፍርድ ቤቱ የቅጣት ውሳኔውን ለመስጠት ሁለቱንም ወገኖች የቅጣት ሀሳባቸውን ቀደም ብለው በጽሁፍ እንዲያቀርቡ አዞ ለግንቦት 17 ቀን 2009 ዓ ም ቀጥሯል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ